ሶማሊያ ሉዓላዊነትን ይጥሳል በሚል የኢትዮጵያ አየር መንገድ በአየር ክልሏ መብረሩን ልትከለክል እንደምትችል አስጠንቅቃለች የሶማሊያ መንግስት የሉዓላዊነት ጥሰት ስጋት ነው ያለውን ከበረራ መዳረሻ ጋር የተዛመደ ጉዳይ እስካልተፈታ ድረስ የኢትዮጵያ አየር መንገድ ወደ ሶማሊያ የሚያደርገውን በረራ ሊያስቆም እንደሚችል አስጠንቅቋል የሶማሊያ ሲቪል አቪየሽን ባለስልጣን በሰጠው መግለጫ ከዚህ ቀደም ብሎ እንደ አውሮፓውያን አቆጣጠር። ከነሐሴ 14 አንስቶ ከኢትዮጵያ አየር መንገድ ጋር የደብዳቤ ልውውጥ ማድረጉን አመልክቷል። አጠር ያለውን የዚህን ዘገባ ዝርዝር ደረጀ ደስታ ያሰማናል። የደብዳቤውን ይዘት አስመልክቶ ግልጽ የተደረገ ነገር ባይኖርም በክልሉ ያሉ ታዛቢዎች የሉዓላዊነት ስጋት የተባለው አየር መንገዱ ወደ ሶማሌላንድ ሀርጌሳ የሚያደርገውን በረራ የሚያመላክት ሊሆን ይችላል ብለው ያምናሉ። የኢትዮጵያ አየር መንገድ በደብዳቤያችን ላይ ለተዘረዘሩት ከሉዓላዊነት ጋር ለተዛመዱት ጥያቄዎች እልባት ከመሻት ይልቅ የሶማሊያ መዳረሻዎችን የሚያመለክቱ ስሞችን በማንሳት በምትኩ የአውሮፕላን ማረፊያ ልዩ መጠሪያዎችን በመጠቀም ብቻ የበረራ ማስተካከያ ማድረጉን ተረድተናል ሲል ተችቷል። በኢትዮጵያ አየር መንገድ በሚጓዙበት ወቅት የሚገጥሟቸውን በተመለከተ ከሶማሌ ሕዝብ ቁጥራቸው እያደገ የመጣ ቅሬታ እንደደረሰው የሶማሊያ ሲቪል አቪዬሽን ባለስልጣን ገልጿል። የተባሉት ጉዳዮች እንደ ኤሮፓ አቆጣጠር እስከ ናሴ 23 2024 ባለው ጊዜ ካልተፈቱ የሶማሊያ ሲቪል አቪየሽን ባለስልጣን ከዚያን ቀን ጀምሮ የኢትዮጵያ አየር መንገድ ወደ ሶማሊያ የሚያደርጋቸውን በረራዎች በሙሉ ከማገድ ውጭ ምንም ምርጫ አይኖረውም ያለው መግለጫ ይህ የኢትዮጵያ አየር መንገድ ወደ ሶማሊያ የሚያደርጋቸውን በረራዎች እንዲያቆም ያደርገዋል ብለዋል። ወደፊት የሚወስዳቸውን እርምጃዎች በተመለከተም ምንም አይነት ማስጠንቀቂያ እንደማይሰጥ መግለጫው አክሎ አመልክቷል። የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት የኢትዮጵያ አየር መንገድ ባለስልጣናትን ለማግኘት ጥረት ቢያደርግም ባለስልጣናቱ እስካሁን ምላሽ አልሰጡም። የኢትዮጵያ ሲቪል አቪሽን ባለስልጣን ዳይሬክተር አቶ ጌታቸው መንግስቴ በበኩላቸው ለቪኦኤ በሰጡት ምላሽ ስለ ጉዳዩ መስማታቸውን ገልጠው ከሶማሊያ ሲቪል አቪሽን ባለስልጣን የደረሳቸው ምንም አይነት ኦፊሴላዊ ደብዳቤ ያለመኖሩን ተናግረዋል። በጉዳዩ ላይ ተወያይተውና መንስኤውን አጣርተው ምላሽ እንደሚሰጡም አቶ መንግስቴ ጨምረው አመልክተዋል። የኢትዮጵያ አየር መንገድ ለረዥም ዓመታት ወደ ሶማሌላንድ በረራዎችን ሲያደርግ መቆየቱ ይታወሳል። በሌላ ዜና የሶማሊያ ሲቪል አቪሽን ባለስልጣን መሰረቱን በተባበሩት አረብ ኤምሬትስ ላደረገው ፍላይ ዱባይ አየር መንገድ በጻፈው ተመሳሳይ ማስጠንቀቂያ ወደ ሶማሊያና ከሶማሊያ የምታደርጓቸውን የበረራ አገልግሎቶች አስመልክቶ በድረገጻችሁ ላይ ባለው የትኬት መግዣና የሞባይል መተግበሪያዎች አማካኝነት ብርቱ ጥሰቶች ተፈጽመዋል ብሏል። መግለጫው እነዚህ አሰራሮች የሶማሊያን የፌዴራል መንግስት ሉዓላዊነት በግልጽ የሚጥሱና ተቀባይነት የሌላቸው ናቸው ብሏል። ሆኖም አስተያየት እንዲሰጥ የተጠየቀው ፍላይ ዱባይ ለሶማሊያው የሲቪል አቬሽን ማስጠንቀቂያ እስካሁን ምላሽ አልሰጠም። ይህ በእንዲህ እንዳለ በያዝነው ዓመት ጥር ላይ ኢትዮጵያ ከወደብ አገልግሎት ጋር የተያያዘ የመግባቢያ ስምምነት ከሶማሌላንድ ጋር የተፈራረመች ሲሆን በሀርጌሳ የሚገኙ ባለስልጣናት እንዳመለከቱት በስምምነቱም 20 ኪሎ ሜትር ባህር ለኢትዮጵያ በማከራየት በምላሹ እንደ አገር እውቅና እንደሚያገኙ ተናግረዋል።